በምስራቅ ወለጋ ዞን ጊዳ አያና እና በጊዳ አያና በሚገኙ ጥቂት ወረዳዎች ኮቪድ-19 በስፋት እየተዛመተ በመምጣቱ ለጥቂት ቀናት የህዝብ ማመላለሻ ተሽከርካሪዎች እንዲቆሙ ማድረጋቸውን የዞኑ አስተዳዳሪ ገልጸዋል። በነቀምቴ ወለጋ ዩኒቨርሲቲ ውስጥ ለኮሮና ቫይረስ ተጋልጠው የኮቪድ-19 ሕክምና ላይ ከነበሩ 159 ሰዎች መካከል ሃምሳ ሰባቱ ማገገማቸውን ሆስፒታሉ አስታውቀዋል። ናኮር መልካ ዝርዝሩን ይዟል። በምስራቅ ወለጋ ዞን ኪረሙ ወረዳ ጊዳ አያና እና ሌሎች አጎራባች ወረዳዎች ውስጥ የኮቪድ-19 ወረርሽኝ እየተዛመተ መምጣቱን ተከትሎ ባለፈው ሳምንት ለጥቂት ቀናት መንገድ ተዘግቶ እንደነበረ ነው ለደህንነቴ ስለምሰጋ ስሜ አይጠቀስ ያለ የኪረሙ ወረዳ ነዋሪ የተናገረው። ባለፈው ሳምንት መንገድ የተዘጋበት ሰሞንና የጤና ባለሙያዎችም በኮሮና የተያዙ ሰዎችን ይዘው ወደ ኮቪድ-19 የሕክምና ማዕከል የሄዱበት ጊዜ ቆሞ ነበር። አሁን ወደ ጌዳ አያናና ኪረሙ የሚመጣ የህዝብ ማመላለሻ መኪና የለም። ነዋሪው እንደሚለው ከሆነ በሰዎች ላይ ምንም አይነት ምልክት አለመታየቱና የኮሮና ቫይረስ የተገኘባቸው ግለሰቦች ቤተሰቦችና ጓደኞች እንዲሁም ንክኪ ያላቸው ሰዎች ለብቻቸው ተለይተው አለመቀመጣቸው የኮሮና ቫይረስን የጉዳት መጠን ቀንሶ የማየት ሁኔታ ይስተዋላል ብሏል። የምስራቅ ወለጋ ዞን ዋና አስተዳዳሪና የዞኑ የኮቪድ-19 ወረርሽኝ መከላከል ግብረ ኃይል ሰብሳቢ አቶ አስመራ ይጃራ እንደሚሉት ከሆነ በዞኑ በተለይ በጊዳያና ወረዳ መስመር ያሉ ወረዳዎች ውስጥ የኮቪድ-19 ዘጠኝ ወረርሽኝ በብዛት መዛመቱን ተከትሎ ለጥቂት ቀናት የህዝብ ማመላለሻ ተሽከርካሪዎች እንዲቆሙ ተደርጓል ብለዋል። ይህ በሽታ እንደ ዞናችን በተለያዩ ወረዳዎች ታይቷል። በተለይ በጊዳያና ሃሮ ሊሙና፣ ሊሙ እንዲሁም ኪረም ወረዳዎች ውስጥ በኮቪድ-19 የተያዙ ሰዎች ቁጥር እየጨመረ ነው። እንደ ዞናችን ከሰባ ሰዎች በላይ በኮሮና ቫይረስ ተይዘዋል። ከነዚህ መካከል የተጠቀሱት ወረዳዎች ቁጥር ደግሞ ከፍተኛ ነው። ከዚህም በመነሳት የተለያዩ አገልግሎቶችን ሙሉ በሙሉ በማቆም ሳይሆን ይህንን በሽታ ሊያዛምቱ ይችላሉ ተብለው የታሰቡ እንደ ሕዝብ ማመላለሻ ተሽከርካሪዎች ከሶስት ቀን እስከ አምስት ቀናት እንቅስቃሴ እንዲያቆሙ ተደርጎ ነበር። በጊዳያና የሚገኘውም አውቶቢስ ተራ ለአምስት ቀናት ተዘግቶ ነበር። አሁን ግን መደበኛ የትራንስፖርት እንቅስቃሴ ተጀምሯል። የኮቪድ-19 የተገኘባቸው ግለሰቦች ቤተሰቦች፣ ጓደኞችና ከእነሱ ጋር ንክኪ ያላቸው ሰዎች ለብቻ ተለይተው አይቀመጡም በማለት ከነዋሪዎች መካከል ቅሬታ የተነሳበትንም አስመልክቶ ሲመልሱ እንዲህ ብለዋል። በኮቪድ-19 የተያዙ ሰዎች ነቀምቴ ውስጥ በሚገኘው የወለጋ ዩኒቨርሲቲ ሪፈራል ሆስፒታል ገብተው ሕክምና እንዲከታተሉ እያደረግን ነው። የተጠረጠሩ ሰዎችን በዩኒቨርሲቲው ገብተው እንዲሁ ለይቶ ማቆያ ውስጥ እንዲቆዩ የተደረገ ነው። ነገር ግን በሌላ ወረዳዎች ውስጥ ኮሮና ቫይረስ ከያዛቸው ሰዎች ጋር ቀጥታ ንክኪ ያላቸውን እንዲሁም የንክኪ ንክኪ ያላቸውን ሰዎች ለይቶ ማቆያ ውስጥ ለማስገባት የአቅም ጉዳይ ይገድበናል። ነገር ግን ቤታቸው ውስጥ ራሳቸውን አግልለው እንዲቆዩ እያደረግን እንገኛለን። ለዚህም ክትትል እናደርጋለን። አንዳንድ ሰዎች በሽታው የለም ብለው የሚያስቡትን በተመለከተ ይህ በሽታ በዓለም አቀፍ ደረጃ የዓለም ጤና ድርጅት እውቅና የሰጠውና ሰዎችም ራሳቸውን እንዲጠብቁ መልዕክት እያስተላለፈ የሚገኝበት ነው። ከፖለቲካ ጉዳይ ጋርም ማያያዝ አያስፈልግም። ከዛ ይልቅ ሰዎች ከወረርሽኙ ራሳቸውን እንዲጠብቁ እመክራለሁ። የነቀምቴ ከተማ ነዋሪ የሆኑት አቶ ደሳሌ እንዲሳሳ ከወራት ወዲህ በነቀምቴ ከተማ የኮሮና ቫይረስን አስቀድሞ መከላከልን በተመለከተ መዘናጋቶች ይስተዋላሉ ብሏል። ባለሙያው፣ ፖሊሱ፣ የተለያዩ ለዚህ ተጠያቂዎች ናቸው የሚባሉ ሁሉም እየተዘናጋ ይመስላል እና አንዴ ሲጀምር በአንድ ሳምንት ውስጥ አንድ ሳምንት እስከ ሁለት ሳምንት በሚሆን በምስራቅ ወለጋ ዞን ውስጥ አንድ መቶ የሚቆጠር በሽተኛ የተገኙ ነው። ምናልባት ይሄ መዘናጋት ነው በአንዴ ከፍ እንዲል ያደረገው። በጥቅሉ በሽታውን ከመከላከል አንጻር ሰዎቹ በጣም የተዘናጉ ነው። እጅ መታጠብ ጋር ጭምብል መጠቃቀም ጋር ክፍተት እንዳለ ነው የማያየው። ኔ ያስተምራሉ ብለው ያገባቸዋል ብለው የሚጠበቁ አካላት እንደ መጀመሪያ አካባቢ ሲያረጉ እንደነበረ እያረጉ አይደለም እያስተማሩ አይደለም። ለክሶ ቦታ ገበያ አካባቢ ሰዎች እንደ ድሮ በቃ ኖርማል ላይፋቸውን እየኖሩ ነው። በግዳጅ ሰዎች የፊት ጭንብል እያደረጉ ነው። አደረጉ ማለት ደግሞ በትክክል ጥንቃቄውን እያካሄዱ ነው ማለት ቀብዳል። ምክንያቱም ፊታቸው ላይ የሚታየው የፊት ጭንብል በጣም የቆሾሽና ለማየት ራሱ የሚያስጠላ ሁኔታ ነው የሚታየው። እጅ መታጠቡ ላይ ትልቅ መዘናጋት አለ። ዶክተር ድሪባ ገመቹ የወለጋ ዩኒቨርሲቲ ሪፈራል ሆስፒታል የኮቪድ አስራ ዘጠኝ የህክምና ክፍል አስተባባሪ ናቸው። የኮቪድ አስራ ዘጠኝ በአሁኑ ወቅት በምስራቅ ወለጋ ዞን ጊዳ አያናን ጨምሮ በዛ አቅጣጫ የሚገኙ ወረዳዎች ውስጥ እና በነቀምቴ ከተማም ተስፋፍቷል ብለዋል። የዛሬውን ዕለታዊ የኮሮና ቫይረስ መግለጫ ጨምሮ 159 ሰዎች በወለጋ ዩኒቨርሲቲ ሪፈራል ሆስፒታል ገብተው እየታከሙ ነበር ከነሱ መካከልም ሃምሳ ሰባት ሰዎች አገግመዋል። በአሁኑ ጊዜ 102 ሰዎች በሆስፒታላችን ውስጥ ህክምና እየተደረገላቸው ይገኛል። ከጊዳያና እና በዛ አካባቢ በሚገኙ ወረዳዎች ከተያዙ 65 ሰዎች መካከል 25 ሰዎች አገግመው ወጥተዋል። በነቀምቴ ከተያዙ 75 ሰዎች መካከል ደግሞ 11 ሰዎች አገግመዋል። የተቀሩ ሰዎች ከጉቶ ጊዳና ከቤደሌ የመጡ ናቸው። የኮሮና ወረርሽኝ እየተዛመተ በመምጣቱ ህብረተሰቡ ከዚህ ቀደም እንደሚያደርገው ሁሉ እጁን በሳሙና በተደጋጋሚ በመታጠብ የአፍና አፈንጫ መሸፈኛ በማድረግ አካላዊ ርቀቱን በመጠበቅና አስገዳጅ ካልሆነ በስተቀር ከቤት ባለመውጣት እንዲሁም የህክምና ባለሙያዎችና ጤና ሚኒስቴር የሚያወጡትን ምክር ተግባራዊ በማድረግ ከበሽታው ራስንና ቤተሰብን መጠበቅ ያስፈልጋል ብለዋል። የኢትዮጵያ ጤና ሚኒስቴር በሚያወጣው መግለጫ በኢትዮጵያ ባለፉት አምስት ወራት ከ23 ሺ ሰዎች በላይ በኮሮና ቫይረስ ሲያዙ ከአራት መቶ ሰዎች በላይ ደግሞ ሕይወታቸውን አጥተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።